የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት በየቀኑ ከምሽቱ ሶስት ሰዓት እስከ አራት ሰዓት በሀያ አምስትና በሰላሳ አንድ ሜትር ባንዶች አጭር ሞገድ እንዲሁም በናይል ሰዓት የሚያሰማውን ፕሮግራም አሁን ጀመረ። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ናታንያሁ የትናንት ንግግር አነጋጋሪ ይሆናል። ነገር ግን እስራኤል ብቻዋን እንደማትቆም አውቃለሁ። አሜሪካ ከእስራኤል ጋር እንደምትቆም አውቃለሁ። በኢራን ኑክሊየር ፕሮግራም ላይ የሚደረገውን ድርድር በተመለከተ እስቲ ድርድሩ መጀመሪያ ይጠናቀቅና ኢራን የምትስማማበት እንደሆነ እኔ የመጀመሪያው ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ሲሆኑ መልስ የሰጡት ደግሞ የዩናይት ስቴትሱ ፕሬዚዳንት ባራክ ኦባማ ናቸው። በዕለቱ አብይ ርዕስ ይዘገብበታል። በዚሁ ጉዳይ ዙሪያ በሁለተኛው አጋማሽ የባለሙያ ትንታኔም ይዘናል። ከመደበኛዎቹ ቅንብሮች መካከል የዛሬው ሴቶችና ቤተሰብ ዝግጅቱ በሰዓቱ ይቀርባል። ከዜናችን ደግሞ ዋና ዋናዎቹ ዛሬ ረቡዕ፣ ምስራቅ ዩክራይን በአማጽያኑ እጅ ባለ አካባቢ በድንጋይ ከሰል ማውጫ ላይ በደረሰ ፍንዳታ በርካታ ሰራተኞች ጠፍተዋል። የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ጆን ኬሪ ከኢራኑ አቻቸው መሐመድ ዛሪፍ ጋር በኢራን የኒኩለር ፕሮግራም ላይ ያተኮረ የሶስት ቀነ ውይይት ሊያጠናቀቁ ነው የሚሉ ይገኙባቸዋል። ጤና ስጥልን። እንደምን አመሻችሁ፣ ክብራትና ክብራን አድማጮች አስተናጋጆቻችሁ አሉላ ከበደና አዲሱ አበበነን የሳምንቱ ፕሮዲሰር ደግሞ ቴሌላይም ቤክ ነው። ዛሬ ረቡ የካቲት 25 ቀን 2007 ዓ ም ነው። ወደ ዓለም ዜናው እናልፋለን። ዛሬ ረቡ ምስራቅ ዩክራይን በአማጺያን እጅ ባለ አካባቢ በድንጋይ ከሰል ማምጫ ላይ በደረሰ ፍንዳታ በርካታ ሰራተኞች ሞት ጠፍተዋል ሞተዋል፣ የሚል ስጋት መኖሩም ተዘግቧል። የተገንጣዎች ጠንካራ ይዞታ በሆነው ዶኔትስክ ያሉ የአማጽያኑ ባለስልጣናት ፍንዳታውን ያደረሰው በአካባቢው በተደጋጋሚ የሚደርሰው የአዳፍነት ተኩስ እንዳልሆነ ይናገራሉ። በስፍራው የአደጋውን ሰለባዎች ፈልጎ የማዳን ጥረት የተለየ ሲሆን ከአደጋው አደጋው ቆስለው በሕይወት የተረፉ ሰራተኞች እስከ አምስት የሚደርሱ አስከሬኖችን አይተናል ማለታቸው ተጠቅሷል። ቀደም ብሎ የኬቭ ባለስልጣናት በሰጡት መግለጫ በፍንዳታው ቢያንስ 33 ሰዎች ሞተዋል ነበር ያሉት። ቆየት ብለው ግን አህዙን ለማረጋገጥ አልተቻለም ብለዋል። የፍንዳታው መነሾ አልታወቅም። በፍንዳታው ወቅት ከሁለት መቶ የሚበልጡ ሰራተኞች በስፍራው እንደነበሩ የአካባቢ ባለስልጣናት ገልጠዋል። የቪኦኤ ዘጋቢ ያነጋገረቻቸው ነዋሪዎች በማዕድን ማውጫው የሚሰሩ ዘመዶቻቸው በምን ሁኔታ ላይ እንዳሉ አላወቅንም ማለታቸውን ጠቅሷል። አንድ የዶኔትስ ተገንጣዮቹ ደጋፊ የሆነ የዜና ማሰራጫ ፍንዳታውን የፈጠረው ጋዝና አየር ተደባልቆ ይመስላል ማለቱን ተናግሯል። ምስራቅ ዩክራይን በሩሲኛ ተናጋሪ ተገንጣይ አማጽያንና በኪቭ መንግስት ውጊያ ስትታመስ አንድ ዓመት ተጠግቷል። በግጭቱ ከስድስት ሺህ የሚበልጡ ሰዎች ናቸው የተገደሉት። የዩናይት ስቴትሱ የውጭ ጉዳይ ሚኒስትር ጆን ኬሪ ከኢራን አቻቸው ሞሐመድ ጃቫድ ዛሪፍ ጋር በኢራን የኒውክሌር ፕሮግራም ላይ ያተኮረውንና ለሶስት ቀናት ያካሄዱትን ንግግር ዛሬ ሲያጠናቀቁ በድርድሩ እመርታዎች መታየታቸውን የሁለቱ ወገን ባለስልጣናት አስታውቀዋል። በስዊዘርላንዱ ድርድር ሲጠናቀቅ አንድ ከፍተኛ የዩናይት ስቴትስ ባለስልጣን ሲናገሩ ጠበቅ ብሎ የተካሄደው ንግግር አንዳንድ አዎንታዊ ምርታዎችን አስመዝግበዋል ብለዋል። እስከ ያዝነው በያዝነው ወር መገባደጃ እስከሚያበቃው የጊዜ ገደብ ባለው ጊዜ ሊደረስ በታለመው የመግባቢያ ስምምነት ሂደት መታለፍ ያለባቸው ፈተናዎች መኖራቸውንም እኚሁ ባለስልጣናት ባለስልጣን ጨምሮ ገልጠዋል። የተቃዋሚ መሪ ቦሪስ ኔልሶቭን መገደል ሩሲያ የሚያሳፍር ሲሉ የገለጡት የሀገሪቱ ፕሬዚዳንት ቭላዲሚር ፑቲን የህግ አስከባሪ መስሪያ ቤቶች በታወቁ ሰዎች ላይ በፖለቲካዊ ምክንያት ጭምር የሚፈጸሙ ግድያዎች እንዲያተኩሩ አሳስበዋል። የሩሲያው መሪ ዛሬ ረቡ ከሀገር ውስጥ ደህንነት ሚኒስቴር ባለስልጣናት ጋር ባደረጉት ስብሰባ አዲሶቹንም ሆነ ከአሁን ቀደም የተፈጸሙ ወንጀሎችን አጣርታችሁ ህልባት ማግኘት አለባችሁ ብለዋቸዋል። የዋናው የሩሲያ ጸጥታ ቢሮ ዲሬክተር የሚስተር ቦሪስ ኔምሶቭን ግድያ ተጠርጣሪዎቹን አውቀናቸዋል ማለታቸውን የአገሪቱ ኢንተርፋክስ የዜና አገልግሎት ዘግቧል። የሩሲያውን ፕሬዚዳንት በግልጽ የሚነቅፉት የነበሩት ቦሪስ ኔምሶቭ ባለፈው ሳምንት ከክሬምልን አጠገብ በሚገኝ ስፍራ ከጀርባቸው ባራት ጥይት ተደብድበው መገደላቸው ይታወሳል። ክሬምሊን ውስጥ የሚኖሩት ፑቲን ግድያውን የትንኮሳ ተግባር ብለው ተጠያቂዎቹን እናገኛቸዋለን ሲሉ ዝተዋል። ሌላው ዋና ተቃዋሚ መሪ አሌክሲ ናቫልኔ ትናንት በሰጡት ቃል ኔምሶቭን የገደሏቸው አንድም የመንግስት ጸጥታ አገልግሎት ወይም የፕሬዝዳንቱን ጨምሮ በሀገሪቱ የፖለቲካ አመራር ትዕዛዝ የሚሰሩ የመንግስት ደጋፊ ቡድኖች ናቸው ብዬ እጠራጠራለሁ ማለታቸው ተጠቅሷል። የቻይና ጦር ሰራዊት በጀት በያዝነው ዓመት ባለፈው ዓመት ከነበረው በአስር ከመቶ እንደሚጨምር ይፋ ተደረገ። ውሳኔው በግዙፍነቱ ቀዳሚውን ስፍራ ለያዘው ጦር የቅርብ ጊዜው ከፍተኛ የበጀት ጭማሪ መሆኑ ነው። የብሔራዊ ሕዝባዊ ምክር ቤት ቃል አቀባዩዋ ፉ ይንግ በዛሬው እለት ይፋ ያደረጉት ይህ አሀዝ የቻይናን ይፋ የሆነ የ2015 የጦር ሰራዊት በጀት ወደ 145 ቢሊዮን ዶላር ያደርሰዋል። ኦፊሴላዊ አሀዝ ይበልጡን በስሙላ ስርዓት አስተናጋጅነቱ በሚታወቀው ብሔራዊ ፓርላማ በነገው እለት በሚቀርበው ሪፖርት እንደሚገለጥ ቃል አቀባዩዋ ፉ አመልክተዋል። ባለፈው አመት ከተደረገው የ አስራ ሁለት ነጥብ ሁለት በመቶ የበጀት ጭማሪ ጋር ሲነጻጸር የአሁኑ በመጠኑ አነስ ያለ ቢሆንም የጦሩ በጀት በተከታታይ በየአመቱ ከፍተኛ ጭማሪ ሲደረግለት አምስተኛው ነው። በሌላ በኩል ቻይና ለጦር ሰራዊቷ የምትመድበው የገንዘብ መጠን ይፋ ከምታደርገው በእጅጉ የላቀ መጠን ያለው ነው ሲሉ ተንታኞች ይናገራሉ። ለዚህም ምክንያቱ የግልጽነት መጓደልና ሙስና ናቸው ብለውም ያምናሉ። የዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማ የከፍተኛ ቴክኖሎጂ ተቋማትን ይጎዳል ሲሉ ስጋታቸውን ለገለጹበት የቻይና ሕግ ጉዳይ ቤዥንግ መልስ ሰጠች። ቻይና ውስጥ ንግድ ያላቸው ኩባንያዎች አሁን እየተጠና ያለው አዲስ ጸረ ሽብር ሕግ ችግር ይፈጥርብናል የሚል ስጋት ሊያድርባቸው አይገባም ሲሉ የቻይና ሕግ አውጭ አካል ቃል አቀባይ ዛሬ ተናግረዋል። ቤል አይድ ከቤልጂግ ያስተላለፈውን ዘገባ ሰሎሞን አባቴ ያቀርበዋል። ይህ ዘገባ እንደደረሰን እናቀርባለን። ለጊዜው እጃችን አልገባም። አድማጮች፣ ፕሮግራም የሚተላለፍላችሁ ከአሜሪካ ድምጽ ራዲዮ ጣቢያ ከአማርኛው አገልግሎት ነው። የቦስተን ማራቶን የቦምብ ፍንዳታ ተጠርጣሪ ዞሃር ሳርናይፍ የክስ ሂደት ዛሬ መታየት ጀምሯል። የሰዎችን ገላ ለምብዙታትን የተነጣጠረ ቦምብ ማፈንዳት ሲል አቃቤ ህግ የመክፈቻ ክሱን ባሰማበት ወቅት ጨብረር ብሎ የታየው ዛርናይቭ ጉዳዩን የሚመለከቱትን የሸንጎ አባላት ፊት ለፊት ከማየት ግን ተቆጥቧል። አቃቢ ሕጉ ጠበቃ ዊሊያም ዌርኔብ ባቀረቡት ዝርዝር ዛርናይቭ እና ታላቅ ወንድሙ ታራምሊን ታርናይቭ ዛርናይቭ እንደ አውሮፓውያን የዘመን አቆጣጠር በ2013ቱ የቦስተን ማራቶን ከውድድሩ መጨረሻ መስመር አቅራቢያ ባቀጣጠሏቸው ሁለት ፈንጂዎች ሶስት ሰዎችን ሲገድሉ ሌሎች 264 ሰዎችን አቁስለዋል ብለዋል። ሁለቱ ፈንጂዎች በሰው ላይ በሚያደርሱት ከፍተኛ የጉዳት መጠንና አልቂት ሳቢያ በአሸባሪዎች የሚመረጡ አይነት ናቸው ያሉት አቃቢ ሕግ ጠበቃው አክለውም ከፍንዳታው በኋላ አካባቢው በድኝጭስና በሰዎች ዋይታ ተውጦ ነበርም ብለዋል። አደጋውን ተከትሎ በነበሩት ጥቂት ቀናት ውስጥ ታማርሊን ዛርናይቭ ሁለቱ ወንድማማቾች ከፖሊስ ጋር የተኩስ ልውውጥ በገጠሙበት ወቅት መገደሉ ይታወሳል። የቸቸን ተወላጅነት ያላቸው ወንድማማቾቹ ጥቃቱን ካደረሱባት ቦስተን ተሸሽገው ካመለጡ በኋላ የጥቃቱን ፈጻሚዎች አድኖ ለመያዝ ለቀናት በተካሄደ አስሳ ነው በመጨረሻው ታምራሊን ሲገደል፣ ዶካር ዛርናይቭ በቁጥጥር ስር የዋለው። ጉዳዩን የሚመለከተው ሽንጎ ጥፋተኛ ሆኖ ካገኘው እስከ ሞት በሚደርስ የወንጀል ቅጣት ሊፈረድበት ይችላል ተብሏል። በፍንዳታው ጉዳት ከደረሰባቸው ከሀያ በላይ ሰዎች የክስ ሂደቱን ለመከታተል በችሎቱ ተገኝተዋል። በመካከለኛው ምዕራብ ዩናይትድ ስቴትሷ የፈርጉሰን ሚዙሪ ፖሊስ በተደጋጋሚ ከመጠን በላይ ኃይል በመጠቀምና እና በጥርጣሬ እስር በመፈጸም በአካባቢው የሚኖሩ የጥቁር አሜሪካውያንን ህገ መንግስታዊ መብት ተጋፍቷል ሲል የዩናይት ስቴትስ የፍትህ ሚኒስቴር ያካሄደው ምርመራ ውጤት አመለከተ። በዛሬው ዕለት ይፋ የተደረገው ይህ ምርመራ ውጤት ከስድስት ወራት በፊት በነጭ ፖሊስ ተተክሶበት የተገደለውን ያልታጠቀ ጥቁር አሜሪካዊ ወጣት ድንገት ተከትሎ ነው። የግዛቱ ሸንጎ ነጩን ፖሊስ ዳረን ዊልሰንን ጥፋተኛ አይደለም ሲል ነጻ ማውጣቱም ይታወሳል። አድማጮች በመጨረሻም ቀደም ሲል አልደረሰንም ያልኩት ዘገባ ደርሰናል። ግን የኔ ያነበብኩት ርዕስና አሁን ያገኘሁት ሌላ ነው። የፊታችን እሁድ የካቲት 29 ፕሬዚዳንት ኦባማና በሺዎች የሚቆጠሩ ዜጎች ለመምረጥ መብት የተደረገውን ሰልፍ 50ኛ ዓመት ለማክበር በትንሿ የደቡባዊ ዩናይትድ ስቴትስ ከተማ ሴላም ይሰበሰባሉ። በጸጥታ ኃይሎች በዕለቱ ህዝብ ላይ በደረሰው ጥቃት ምክንያት ዕለቱ ብላዲ ሳንዴ ወይም ደም የፈሰሰበት እሁድ ተብሎ ይታወቃል። የቪኦኤ ዘጋቢ ክሪስ ሲምክንስ በክፍለ ግዛቷ አላባማ በመገኘት እንደ አውሮፓ አቆጣጠር በ1960 ዎቹ የተደረገው የመብት ትግል ተካፋዮችን አነጋግሯል። ሰሎሞን አባተ ነው አጠር አድርጎ ያቀናበረው። በአላባማይቱ ከተማ ሴልማ ጥቁሮች ድምፅ የመስጠት መብት እንዲኖራቸው አደባባይ ወጥተው የጠየቁት ልክ የዛሬ ሐምሳ ዓመት ነበር። ሰልፈኞቹ የመብት ተሟጋቾች ኤድመን ፔተስ ድልድይን እያቋረጡ ሳሉ የግዛቲቱ ፖሊስ ድንገተኛ አደጋ ጣለባቸው፣ ብርቱ ጥቃት አደረሰባቸው። ከዚያ የደም እሁድ ተብሎ ከተጠራ አጋጣሚ የወጡ የፎቶ ምስሎች መላ ሀገሪቱን አናወጡ። በሚሊዮኖች የሚቆጠሩት ጥቁር አሜሪካውያን ድምፅ የመስጠት ወይም የመምረጥ መብት ለምን እንደተነፈጋቸው የመላ አሜሪካ መነጋገሪያ ይሆን ዘንድ ትኩረት አገኘ። ብርቱ ከሆኑ የፍርድ ቤት ሙግቶች በኋላ የአሜሪካ ጥቁሮች የመምረጥ መብታቸውን ተጎናጸፉ። ትግሉ መራራ ነበር ይላሉ የሲቪል መብቶች ተሟጋቹ ኒምስ ጌይ። ዛሬ ውጤቱ ግን ምሬቱን ክብደቱን የሚመጥን ነበር። ድምፁ የማይቆጥርለት ህዝብ ተስፋ የሌለው ህዝብ ነው። ዛሬም ቢሆን ይህ እውነት ነው። ጥቁር፣ ነጭ፣ አረንጓዴ፣ ግራጫ የሆን ከሆን ሁን ድምፅ የመስጠት መብት ከሌለ ትርጉም የለህም። ይህ ሀምሳኛው የጥቁሮች መብቶች ትግል እለት በዚያችው የአላባማ ግዛቷ ሴልማ በማርቲን ሉተር ኪንጓ ሴልማ የፊታችን ቅዳሜ የካቲት 28 2007 ዓ ም የዩናይትድ ስቴትስ የመጀመሪያው ጥቁር ፕሬዚደንት ባራክ ኦባማ ድምፅ የሰጡት ብቻ ሳይሆኑ የተመረጡት በተገኙበት ታስቦ ይውላል። አድማጮች፣ ዜናው አበቃ። ይህ ከዋሽንግተን ዲሲ የሚተላለፈው የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት ነው። በሀያ አምስት ና በሰላሳ ሜትር ባንዶች አጭር ሞገድ እንዲሁም በናይል ሰዓት ላይ እንገኛለን። አስተናጋጆቻችሁ ነው ያሉላ ከበደና አዲሱ አበበናል። አፈ ጉባኤው ለመጋበዝ ይችላሉ። ግን ይሄ በሚደረግበት ጊዜ ከፕሬዚዳንቱም ጋር ከውጭ ጉዳይ ሚኒስትሩም ጋር ተስማምተው አንድ ሆነው ነው እንጂ የሚጋብዙት። ሪፐብሊካን ወይንም የዲሞክራት ፓርቲ ለብቻው ጋብዞ ለማቅረብ ና ለማነጋገር በጣም አስቸጋሪ ነገር ነው። የፖለቲካ ሳይንቲስቱ ፕሮፌሰር አለማየሁ ገብረ ማርያም ናቸው። ቀደም ሲል ገለጥነ፣ በእስራኤሉ ጠቅላይ ሚኒስትር ንግግር ላይ ትንታኔ ይሰጡናል። አሁን አብይ ርዕስ የእስራኤል ጠቅላይ ሚኒስትር ቤንጃሚን ናታኛሁ ያለ አሜሪካ ፕሬዝዳንት ይሁንታ መጋበዛቸውና የተጋበዙበትም ጊዜ ሲያነጋግር ከቆየ በኋላ ትናንት በአሜሪካ ምክር ቤት ንግግር አድርገዋል። በሪፐብሊካን ተወካዮች ምክር ቤት አባላት ሞቅ ያለ አቀባበልና በንግግራቸውም ወቅት ደመቅ ያለ ጭብጨባ ተደርጎላቸዋል። ሆኖም አንዳንድ የዴሞክራቲክ ፓርቲ ምክር ቤት አባላት ናትኛያሁ ከኢራን የኒውክለር መሳሪያ ባለቤት እንዳትሆን የሚካሄደውን ዓለም አቀፍ ድርድር ለመቃወም የዩናይትድ ስቴትስን ምክር ቤት መጠቀማቸው አስቆጥቷቸዋል። ፕሬዚዳንት ኦባማም ስለ ንግግሩ ሲጠየቁ ምንም አዲስ ነገር አልሰማሁበትም ብለዋል። የዩናይትድ ስቴትስ ምክር ቤት ዘጋቢያችን ሲንዲ ሴይን የላከችውን ትዝታ በላቸው ታቀርባለች። የእስራኤል ጠቅላይ ሚኒስትር እንደገና ለመመረጥ የሚወዳደሩበት ምርጫ ሁለት ሳምንት ሲቀረው ያለ ዋይት ሀውስ ይሁንታ በሪፐብሊከን ተወካዮች ምክር ቤት ተጋብዘው መናገራቸው ያስከተለውን ቁጣ ለማብረድ ለዘብ ለማለት ሞክረዋል። ነገር ግን እስራኤል ብቻዋን እንደማትቆም አውቃለሁ አሜሪካ ከእስራኤል ጋር እንደምትቆም አውቃለሁ። ከእስራኤል ጋር እንደምትቆሙ አውቃለሁ። ጠቅላይ ሚኒስትሩ ከመንገዳቸው በመውጣት ፕሬዚደንት ኦባማ ህዝቡም በግልጽ የማያውቃቸውን ቁም ነገሮች በመስራት እስራኤልን ረድተዋል ብለው ሲያደንቁ ተደምጠዋል። ሆኖም ምስተር ናተኛሁ አብዛኛውን የንግግር ጊዜያቸውን የተጠቀሙበት ዩናይትድ ስቴትስ የዓለም አቀፍ ሀገሮች አባል ሆና ከኢራን ጋር የምታደርገውን ድርድር በመቃወም ነው። በአሁኑ ሰዓት ጀኔቫ ውስጥ እየተካሄደ ያለው ድርድር ሊጠናቀቅ ጥቂት ሳምንታት ይቀሩታል። ወዳጆቼ ከአንድ ዓመት በላይ ለሚሆን ጊዜ መጥፎ ስምምነት ውስጥ ከምንገባ ሳንስማማ ብንቀር ይሻላል ስንባል ቆይተናል። ይህ መጥፎ ስምምነት ነው። እንዲህ አይነቱ ስምምነት ከሚደረግ ቢቀር ይሻላል። በኢራን በዩናይትድ ስቴትስና ሌሎች ተደራዳሪዎች መካከል ሊኖር የሚችለውን ስምምነት ኮንግረስ እንዳይቀበል ናተኛሁ ያደረጉት ንግግር ለብዙ ዴሞክራቶች ተገቢ ያልሆነና ድንበር የዘለለ ነው። በተወካዮች ምክር ቤት የውህዳኑ ዴሞክራቶች ፓርቲ መሪ ናንሲ ፖሎሲ ዩናይትድ ስቴትስ ከኢራን ጋር እየተደራደረች የእስራኤሉ መሪ እንዲህ አይነቱን ንግግር ማድረጋቸው ንቀትና ለአሜሪካም ስድብ ነው ብለዋል። ፕሬዝደንት ኦባማም በበኩላቸው ንግግሩን አልተከታተልኩም፣ ከሰማሁት ግን ምንም አዲስ ነገር የለበትም በማለት አጣጥለው የነተኛሁን መልእክት ጭብጥ ግን እንደማይቀበሉ ተናግረዋል። በኢራን ኒክሌር ፕሮግራም ላይ የሚደረገውን ድርድር በተመለከተ እስቲ ድርድሩ መጀመሪያ ይጠናቀቅና ኢራን የምትስማማበት እንደሆነ እኔ ያን ጊዜ ሁሉም ሰው ስምምነቱን ሊገመግም ይችላል። ከዚያ ውጭ ግን እንዲሁ መተንበይ ነው የሚሆነው። የዴሞክራቲክ ፓርቲ ተወካይ ሎይድ ዶገት በበኩላቸው ለአሜሪካ ድምፅ ራዲዮ ሲናገሩ ሚስተር ነተኛሁ የተናገሩበት ጊዜም ተቀባይነት የለውም ብለዋል። በእስራኤል ምርጫ ዋዜማ የምርጫ ዘመቻ ነው ያደረጉት። ግብዣውም በጣም ከፋፋይና ወገንተኝነት የተንጸባረቀበት ነው። በጣም ነው የሚያሳዝነው። ለዚህም ነው ስልሳ በመቶ የሚሆኑት የፓርቲ አባላት ንግግሩን ላለማዳመጥ የወሰኑት። አብዛኞቹ ረፐብሊካውያን ግን ስለ ኢራን በሚደረገው ውሳኔ ምክር ቤቱም ያገባዋል በማለት የእስራኤሉን መሪ ንግግር ደግፈዋል። የሪፐብሊካን ፓርቲ ተወካይ ፒተር ኪንግ፣ የህግ መምሪያውና መወሰኛው ምክር ቤት አባላት ከኢራን ጋር ለሚደረገው ገንዘብ መመደብም ሆነ መቀነስ፣ ወይም ሌላ እንደማናጸድቅ ማሳወቅ አለብን። ለማንኛውም ዩናይትድ ስቴትስን፣ እስራኤልን፣ ወይም ዓለምን ለሚጎዳ አደገኛ ስምምነት ተባባሪ መሆን አንችልም። የሚስተር ነተኛሁ የድፍረት ንግግር ከኢራን ጋር በሚደረገው ድርድር ላይ ምን እንድምታ እንደሚኖረው አሁን አይታወቅም። ሆኖም የዩናይትድ ስቴትስ የሰነት የውጭ ጉዳይ ኮሚቴ ሊቀመንበር ቦብ ክሮከር ከኢራን ጋር ስለ ኒውክሌር ፕሮግራሟ የሚደረገው ስምምነት ላይ የመወሰኛው ምክር ቤት አስተያየቱን እንዲሰጥ የሚጠይቅ የህግ ረቂቅ አቅርበዋል። ወደ መጽሔቱ ዘገባዎች እንሸጋገር። የደቡብ ሱዳን ተፋላሚ ወገኖች እስከ ነገ ሐሙስ ባለው ጊዜ ውስጥ የሰላም ስምምነት ላይ ካልደረሱ የተባበሩት መንግስታት ድርጅት ማዕቀብ ለመጣል የሚያመቻች ውሳኔ ትላንት ማሳለፉን ነቅፈዋል። አዲስቱ ሀገር አንድ አመት ተኩል ለሚጠጋ ጊዜ ሲካሄድ የቆየውን ግጭት ለማክተም አዲስ አበባ ላይ የሚካሄደውን ንግግር የተከታተለችው ዘጋቢያችን ማርት ቫንደር ዋልፍ የላከችውን ዘገባ አዳነች ፍስሐ አቀርበዋለች። የተባበሩት መንግስታት ድርጅት የጸጥታ ምክር ቤት የደቡብ ሱዳን መንግስትና አማጽያኑ ስምምነት ላይ ለመድረስ ባለመቻላቸው ለወራት ያህል ሲታገስ ከቆየ በኋላ ሁለቱ ወገኖች እስከ ነገ ሐሙስ ባለው ጊዜ ውስጥ የስልጣን ክፍፍል ስምምነት ላይ ካልደረሱ በስተቀር ሲዝትበት የቆየውን ማዕቀብ ለመጣል የሚያስችል ውሳኔ ትላንት አሳልፏል። የመንግስታቱ ድርጅት ውሳኔ ላይ የደረሰው የደቡብ ሱዳን ፕሬዚደንት ሳልቫኪር እና የአማጽያኑ መሪ ሪያክ ማቻር አዲስ አበባ ውስጥ ዝግ ስብሰባ ማካሄድ በቀጠሉበት ወቅት ነው። የደቡብ ሱዳን ተቃዋሚዎች ልዑካን ቡድን አባል የሆኑት ጎይ ጆዩል ድርጅቱ ውሳኔውን ለማሳለፍ ቸኩሏል ይላሉ። ግን አስማቻስ ሪዞሉሽን ስ ዲስተርቢንግ ገና ድርድር ላይ በመሆናችን የሰላም ሂደቱ እልባት ስላላገኘ የውሳኔው ማሳለፍ በአስደስተንም የሰላሙን ንግግር በማሰናከል ላይ ላሉት ሰዎች ጥሩ ነው የሚል እምነት አለን። የተባበሩት መንግስታት ድርጅት የጸጥታ ምክር ቤት ያሳልፈው ውሳኔ ከተተገበረ የሰላሙን ሂደት አሰናክለዋል በተባሉ ማንኛቸውም ወገኖች ላይ እንዲሁም በሰብአዊ መብት ረገጣ በተከሰሱ ሰዎች ላይ የጉዞና የንብረት ማገድ ማዕቀብ ይጣላል። ሁለቱ ወገኖች የተስማሙበትን የሰላም ስምምነት ካላከበሩ ደግሞ የጦር መሳሪያ ማዕቀብ ይከተላል። ለ15 ወራት ያህል ሲካሄድ በቆየው ግጭት ከ10 ሺህ በላይ የሚሆኑ ሰዎች አልቀዋል። 1.5 ሚሊዮን የሚሆኑት ደግሞ ከመኖሪያቸው ተፈናቅለዋል። ፕሬዚደንት ኪር እና ሚስተር ማቻር ትናንት ለአምስት ሰዓታት ያህል ተገናኝተው ተነጋግረዋል። ዛሬ ማለዳም እንደዚሁ ቀጥለውበታል። እስካሁን ባለው ጊዜ ግን የመሻሻል ምልክት አልታየም። ሁለቱ ወገኖች በጸጥታ ጉዳይ ላይ ሰፊ ልዩነት እንዳላቸው ጆይል ገልጸዋል። የጸጥታ ጉዳይ የመተማመን ጽናትን ስለሚጠይቅ የሁለቱንም ወገኖች ኃይሎች ለማዋሃድ የበለጠ ጊዜ እንዲሰጠን እንጠይቃለን። መንግሥት በሚጠይቀው ፍጥነት መሆን የለበትም። የደቡብ ሱዳን የውጭ ጉዳይ ሚኒስትር ባርናባ ማርያል ቤንጃሚን በበኩላቸው ማዕቀብ ለመጣል የሚዝተው ውሳኔ ገንቢ አይደለም ብለዋል። በመሰረቱ የማዕቀቡ ውሳኔ የሰላም ሂደቱን ያግዳል። በተባበሩት መንግስታት ድርጅትና በአፍሪቃ ህብረት መካከል ባለው የአጋርነት ስምምነት ላይም ጥያቄ ያስነሳል። ይህን ውሳኔ ከመውሰዳችን በፊት የምስራቅ አፍሪቃ የልማት ትብብር በይነ መንግስታት ማየኤ ጋደንና የአፍሪቃ ህብረት ውሳኔን ለማየት መቆየት ነበረባቸው። የውጭ ጉዳይ ሚኒስትሩ አያይዘውም የመንግስታቱ ድርጅት ውሳኔ እንዲያልፍ ዩናይትድ ስቴትስ የተጫወተችው የመሪነት ሚና እንዳሳዘናቸው ገልጸዋል። የኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝ ክልልና ዓለም አቀፍ ማህበረሰብ በደቡብ ሱዳን ያለውን የሰብአዊና የፖለቲካ ቀውስ እጁን አጣምሮ አይመለከትም ሲሉ ትላንት ለሁለቱም ወገኖች አስገንዝበው ነበር። የመጨረሻ ዘገባ ከአዲስ አበባ አለን። የአዲስ አበባ ማረሚያ ቤት የሴቶች ዘርፍ ጥበቃ በነ ሶሊያና ሽመልስ የክስ መዝገብ በተከሰሱት ማህሌት ካሳይና ኤዶም ጥላሁን ላይ የተፈጸመ በደል የለም ሲል ለፍርድ ቤት መልስ ሰጥቷል። አቃቤ ህግ ደግሞ የተከሳሽ ጠበቆች በማስረጃነት የተሰነዘረው ሲዲ እንዲሰጣቸው የጠየቁትንም ፍርድ ቤቱ ውድቅ እንዲያደርገው አመልክቷል። ፍርድ ቤቱም ለውሳኔ ቀጠሮ ሰጥቶ ተነስቷል። መለስካቸው አመሃ። የፌዴራሉም ከፍተኛ ፍርድ ቤት ቀደም ሲል በሰጠው ቀጠሮ መሰረት በነሶሪያና ሽመልስ የክስ መዝገብ አቃቤ ህግ በሽብር ወንጀል ክስ ካቀረበባቸው ጦማርያንና ጋዜጠኞች መካከል መሐሌት ፋንታሁንና ኤዶም ካሳይ በጠበቆቻቸው አማካይነት በወህኒ ቤቱ አስተዳደር ተፈጽሞብናል ብለው ላቀረቡት አቤቱታ የወህኒ ቤቱን አስተዳደር መልስ ለመስማት ነበረ። ተከሳሾቹ ያቀረቡት አቤቱታ እንደሚለው ሁለቱ ሴት እስረኞች ከሌሎች እስረኞች በተለየ ሁኔታ በዘመድ ወዳጆቻቸው የሚጠየቁበት ጊዜ በእጅጉ አጭር ነው። ሌሎች እስረኞችን ወዳጅ ዘመዶቻቸው አለምንም ገደብ ሲጠይቋቸው፣ ሁለቱን እስረኞች ግን የቅርብ ዘመዶቻቸው ብቻ እንዲጎበኟቸው ይደረጋል። የተከሳሾቹ ጠበቆች እንዳቀረቡት ክርክር ከሆነ ለመጠየቅ ከተመዘገቡ በኋላ ተከልክለው የተመለሱ የተከሳሾች ጎብኚዎች ዝርዝርም አላቸው። ዛሬ የአዲስ አበባ ማረሚያ ቤት የሴቶች ጥበቃ ዘርፍ ማስተባበሪያ አስተዳዳሪ ሱፐርኢንቴንደንት ቤተ እግዚአብሔር ገብረ ሚካኤል ለፍርድ ቤቱ ቀርበው እንዳስረዱት ይህ ድርጊት ፈጽሞ አልተደረገም ብለዋል። ማረሚያ ቤቱ ለቀረበው አቤቱታ ትናንት የካቲት 4 ቀን 2007 ዓ.ም መልሱን በጽሑፍ ማቅረቡን ገልጸው፣ ታራሚዎቹ እንደ ማንኛውም ታራሚ በየጊዜው ከዘመዶቻቸው ጋር እየተገናኙ ናቸው ሲሉ መልስ ሰጥተዋል። ከተከሳሽ ጠበቆች መካከል አቶ አምሃ መኮንን ለፍርድ ቤቱ እንዳስረዱት ጉዳዩ አዲስ እንዳልሆነ እና ለወራት የዘለቀ እንደሆነ አስታውሰው ከማረሚያ ቤቱ ኃላፊዎች ጋር ተነጋግረው ገደቡን እንደሚያነሱ ተስማምተው እንደነበረ ለፍርድ ቤቱ ገልጸዋል። የቀረበው ጥያቄም ታራሚዎቹ እንዲጎበኙ ይፈቀድላቸው የሚል እንዳልሆነ እና ጥያቄው በታራሚዎቹ ላይ የተለየ ገደብ አይጣልባቸው የሚል እንደሆነ ለፍርድ ቤቱ ተጨማሪ መብራሪያ ሰጥተዋል። በመቀጠልም ፍርድ ቤቱ ተመለከተው በነሶልያና ሽመልስ መዝገብ የተከሰሱት ጦማርያንና ጋዜጠኞች ጠበቆች ለፍርድ ቤቱ ቀደም ብለው ባቀረቡት ማመልከቻ አቃቢ ሕግ በማስረጃ ዝርዝር ከገለጻቸው መካከል አስራ ሁለት ሲዲዎች እንዲሰጧቸው በመለከቱት ላይ አቃቢ ሕግ ያለውን መልስ መስማት ነበረ። አቃቢ ሕግ በሰጠው የጽሑፍ መልስ የተባሉት ሲዲዎች ለመኖራቸው አላስተባበለም። አክሎም ተከሳሾቹ ለዓላማቸው ማሳኪያነት ሲጠቀሙባቸው የነበሩ መሆናቸውን ይገልጽና ማስረጃው ፍርድ ቤት ቀርቦ ድምፅ ከምስል በሚታይበትና በሚሰማበት ጊዜ አይተውና ተመልክተው አስተያየታቸውን ከሚሰጡ በስተቀር በፖሊስ ተይዞ የሚገኘው ኤግዚቢት ለተከሳሾች የሚደርስበት የሥነ ሥርዓት ሕግ የሌለ በመሆኑ ፍርድ ቤቱ አቤቱታውን ውድቅ እንዲያደርግለት አቃቢ ሕግ አመልክቷል። የተከሳሽ ጠበቆች ማስረጃውን ለማየትና አስተያየት ለመስጠት የጠየቁበት የሕግ አግባብ የሕገ መንግሥቱ አንቀጽ ሀያ ቁጥር አራት የተከሰሱ ሰዎች የቀረቡባቸውን ማንኛውንም ማስረጃ የመመልከት የቀረቡባቸውን ምስክሮች የመጠየቅ ለመከላከል የሚያስችላቸውን ማስረጃ የማቅረብ ወይንም የማስቀረብ እንዲሁም ምስክሮቻቸው ቀርበው እንዲሰሙላቸው የመጠየቅ መብት አላቸው ይላል ፍርድ ቤቱ። በሁለቱም ጉዳዮች ላይ ብይን ለመስጠት ለመጋቢት አስር ቀን 2007 ዓ.ም ቀጠሮ ቆርጧል። ጉዳዋ በሌለችበት የሚታየውን ሶሊያና ሽመልስን፣ በፈቃዱ ኃይሉን፣ ናትናኤል ፈለቀን፣ መሐሌት ፋንታሁንን፣ አጥናፉ ብርሃኔን፣ ዘላለም ክብረትን፣ አቤል ዋበላን፣ አስማማው ኃይለ ጊዮርጊስን፣ ኤዶም ካሳይንና ተስፋለም ወለየስን አቃቢ ሕግ ከወራት በፊት የሽብርተኝነት ድርጊቶችን ለመፈጸም በማቀድ በማዘጋጀት በማሴርና በማነሳሳት ወንጀል ክስ የመሰረተባቸው እንደሆነ አይዘነጋም። ይኸው ፍርድ ቤት በነዘላለም ወርቅ አገኘው የክስ መዝገብ የተከሰሱትን ሰዎች ጉዳይ ዛሬ ለማየት ቀጠሮ ሰጥቶ የነበረ ቢሆንም ፍርድ ቤቱ ቀጥሮ ለዛሬ መሆኑን በመዘንጋቱ ለነገ የካቲት 26 ቀን 2007 ዓ ም እንደሚያው ገልጾ ቀጠሮ ሰጥቷል። እነዚህም ተከሳሾች በቁጥር አስር ሲሆኑ ዘላለም ወርቅ አገኘው፣ ሀብታሙ አያሌው፣ ዳንኤል ሽበሽሽ አብርሃም፣ ደስታ የሸዋሳ ሰፋ፣ ዮናታን ወልዴ፣ አብርሃም ሰለሞን፣ ሰለሞን ግርማ፣ ባህሩ ደጉና ተስፋይ ተፈሪ ናቸው። አቃቤ ሕግ ሁሉንም በሽብር ድርጊት ክስ መስርቶባቸዋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ መለስካቸውን ለዘገባው እናመሰግናለን። በዘገባው የተጠቀሰችውን እና በሌለችበት የተከሰሰችው የክሱን መዝገብ በስሟ የሚጠራው የዞን ዘጠኝ የኢንተርኔት አምደኞች አባል ሶሊያና ሽመልስ ከዚህ ከዋሽንግተን ዲሲ ውሳኔውን አስመልክቶ አስተያየት ሰጥታለች። ሶሊያና ያነጋገረችው ሳሌም ሰለሞን ናት። እንግዲህ ሁለት ጉዳይ ነበረ ዛሬ ፍርድ ቤት ታየው የመጀመሪያው የሴት ጓደኞች ጓደኞቻችን የእስር ቤት አያያዝን በተመለከተ ነው እና እውነቱን ለመናገር ብዙም አዲስ ነገር ሆኖ አላገኘሁትም። እኔም ያን ያህል አላስገረመኝም። የማረሚያ ቤቱ የእስር ቤቱን ምላሽ ይሄ እንደሚሆን እናውቅ ነበረ። ይሄ ጉዳይ እንግዲህ ከዚህ በፊት ሲታይ ከአሁን በፊት በነበረው ቀጠሮ ማረሚያ ቤቱ ትክክለኛ ሰው ባለመላኩ እንደገና ለዛሬ የተራዘመ ነው። ከዛ ፊት በነበረው ቀጠሮ ደግሞ የተሰጠው የቀጠሮ ጊዜ ረጅም በመሆኑ የእነ ማህሌትና የነሄዶም ጠበቆች የተሰጠው ጊዜ ረጅም ነው እና አጭር ጊዜ ይታይልን፣ የመብት ጉዳይም ስለሆነ ብለው መጠየቃቸው ይታወሳል። ስለዚህ ከዛ አንጻር ስና የመጀመሪያው ችግሩ አሁንም እንደሚታየው በተደጋጋሚ በጣም ከፍተኛ መጓተት አለ። ይሄ የዋናው የፍርድ ሂደት አካል አይደለም። በተለየ ሁኔታ የሚታየ እነሱን አያያዙ በተመለከተ ያለ ክርክር ነው እና ለእሱ በጣም አጭር ጊዜ ሊሰጥ ይገባ ነበረ። ያው እየተጓተ እየተጓተተ መጥቷል። አያያዛቸውን በተመለከተ ማረሚያ ቤቱ አሁን በፍርድ ቤት ሲሆን ካደ እንጂ ከፍርድ ቤት ውጭ ባለው ሁኔታ ጠበቃውም እዛው ዛሬ እንደተናገሩት ከጠበቆች ራሱ ጋር ሳይቀር ተነጋግሮ ገደብ እንዳለ አምኖ ገደቡን ግን ለማላላት እንደማንኛውም ማረሚያ ቤት እስረኛ እንዲጠየቁ ብቻ ሳይሆን ገደቡን ለማላላትም ሳይቀር እንሞክራለን ሁላ ብለው ከዚህ በፊት በቃል ባስተዳደራዊ ስምምነት ሞክረው ያልተሳካ ነገር ነው። ለወራት የቆየ ጉዳይ ነው። ይሄ ማህሌት በስድስት ሰው ብቻ ነው የምትጠየቀው። እናቷ፣ አባቷ፣ ሁለት ወንድሞቿና ከዛ ውጪ ሁለት ጓደኛ እንዲገባ ተፈቅዷል። ለሱም አንድ ሰው ብቻው እንዲገባ ካልሆነ በስተቀር ያንን አይፈቅዱም። ተመሳሳይ ነገር ነው ለኢዶምም፣ የሚጠይቁት ቤተሰብ እናት፣ አባትና እህቶቿ ናቸው። ስለዚህ ማረሚያ ቤቱ ከዛ ውጭ ያሉትን ሰዎች ዝርዝር አምጡ ብሎ ዝርዝር ሰጥተው የስም ዝርዝር አቅርበው በነዛ ዝርዝር መሰረት የሚመጡ ሰዎች ሳይቀር ተመልሰዋል። ግን እንደተለመደ ሁልጊዜ ማረሚያ ቤቶች እንደዚህ ነው የሚሉት። ፍርድ ቤቱም ከዚህ በፊት እንዳየነው ከሆነ ማረሚያ ቤት ይህንን መብት ያስከብር፣ ማረሚያ ቤት ይሄንን ነገር ያርግ ከማለት በስተቀረ ከዛ ባለፈ ምናልባት የማስፈጸም ግፊቱ ምን ያህል ከፍተኛ እንደሆነ አናቅም። እንግዲህ ከዚህ በፊት የነበረ ሁኔታ የተለየ አይደለም። አሁንም እኔ በግል ላይ የተለየ ይሆናል ብዬ አልጠብቅም። ግን በማንኛውም መልኩ የፍርድ ቤት ሂደቱን ተከትሎ መሄድ የሚደረግባቸውን የመብት ጥሰት ለዋሳቦቅ ስላለብን ስላለባቸው ነው ወደ ፍርድ ቤት የሚመላለሱትን የማስረጃውን አስመልክቶ ግን እኔ የሕግ ባለሙያ ነኝ ራሴም እና ትንሽ አስገርሞኛል። የሲዲ ማስረጃዎች አሉ ነገር ግን አንሰጥም ማለት ምን ማለት እንደሆነ በጣም አስቸጋሪ ነው። ሕገ መንግስታዊ መብትም ነው በግልጽ የተቀመጠም ነው። ይሄ እንዲያውም ወደ የወንጀል ስነ ስርዓትን መውረድ የለበትም። ምክንያቱም የጽሑፍ ማስረጃ ከሰጠ የሲዲ ማስረጃ የማይሰጥበት ምን ምክንያት አለ? የተለየ በተለየ ሁኔታ የኦዲዮ ቪዥዋል ማስረጃ እና የጽሑፍ ማስረጃ የሰነድ ማስረጃ በተለየ ሁኔታ የሚታዩበት ነገር የለም። ጸረ ሽብር ጉም እሱን አይደግፍም። ጸረ ሽብር ጉ የምስክሮችን ዝርዝር ላይቀርብ ይችላል፣ ግዴታ ላይቀርብ ይችላል ይላል። ምክንያቱም እነዚህ የምስክር ዝርዝሮች ከቀረቡ ሽብር ላይ ህግ ላይ የሚመሰክሩ ሰዎች ናቸው። የሽብር ክስ ላይ ሊደርስባቸው የሚችል ጉዳት ይኖራል በሚል አሰምሽን ነው ህጉ ያንን የሚከለክለው። ነገር ግን ሰነዶች ለተከሰሱ ሰዎች የተከሰሱባቸውን ሰነዶችና ማስረጃዎች አይሉም አይልም እንግዲህ በጣም የመጨረሻው ስታንዳርድ እንግዲህ በጣም ጥብቁና ብዙ መብቶችን የሚጥሰው የጸረ ሽብር ህጉ ነውና ከሱም በወረደ ሁኔታ ነው አሁን አቃቢ ህግ ይሄንን አልሰጥም ያለው። እንግዲህ ብይኑን አብረን እንሰማለን። ብዙም የተለየ ነገር ግን ያልጠበቅ ዜናና የዜና መጽሔቱን እዚህ ላይ እናበቃና አሁን ደግሞ ከምሽቱ ዜና መካከል ዋና ዋናዎቹን አሉላ ያስታውሰናል። ዛሬ ረቡዕ ምስራቅ ዩክሬን በአማጽያን እጅ ባለ አንድ አካባቢ በድንጋይ ከሰል ማውጫ ላይ በደረሰ ፍንዳታ በርካታ ሰራተኞች ጠፍተዋል፣ ሞተዋል የሚል ስጋት መኖሩም ተዘግቧል። የዩናይት ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ ከኢራን አቻቸው ሞሐመድ ዣቫድ ዛሪፍ ጋር በኢራን የኒውክለር ፕሮግራም ላይ ያተኮረውንና ለሶስት ቀናት ያካሄዱትን ንግግር ዛሬ ሲያጠናቀቁ በድርድሩ ምርታዎች መታየታቸውን የሁለቱም ወገኖች ባለስልጣናት አስታውቀዋል። የቦስተን ማራቶን የቦምብ ፍንዳታ ተጠርጣሪ ዞሃር ሳርናየቭ የክስ ሂደት ዛሬ መታየት ጀመረ። የሰዎችን ገላ ለመብታትን የተነጣጠረ ቦምብ በማፈንዳት ሲል አቃቤ ሕግ የመክፈቻ ክሱን ባሰማበት ወቅት ጨብረር ብሎ የታየው ዞሃር ሳርናየቭ ጉዳዩን የሚመለከቱትን የሸንጎ አባላት ፊት ለፊት ከማየት ግን ተቆጥቧል። የተቃዋሚ መሪ ቦሪስ ኔምሶቭን መገደል ሩሲያን የሚያሳፍር ሲሉ የገለጹት የአገሪቱ ፕሬዚዳንት ቭላዲሚር ፑቲን የህግ አስከባሪ መስሪያ ቤቶች በታወቁ ሰዎች ላይ በፖለቲካዊ ምክንያት ጭምር የሚፈጸሙ ግድያዎችን አትኩረው ወይም ትኩረት አድርገው እንዲመረምሩ አሳሰቡ። ይላል የርዕሰ ወሪዎቹ እነኙ ነበሩ። ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። ከምሽቱ ለኢትዮጵያ አቆጣጠር 3 ሰዓት ከ31 ደቂቃ ላይ ወደ ሁለተኛው አጋማሽ ተሸጋገርን። ትናንት የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ናታንያሁ ለዩናይትድ ስቴትስ ምክር ቤት ንግግር አድርገዋል። የእስራኤሉ መሪ ለአሜሪካው ምክር ቤት ንግግር እንዲያደርጉ የተጋበዙት ባልተለመደ መልኩ ማለትም በዋይት ሀውስ ወይም በፕሬዚዳንቱ ግብዣ ሳይሆን በምክር ቤቱ አፈ ጉባኤ ጋባዥነት መሆኑ አነጋጋሪ ሆኗል። ይህን አስመልክቶ አዲሱ አበበ በካሊፎርኒያ ክፍለ ግዛት የዩኒቨርሲቲ የፖለቲካ ሳይንቲስቱን ፕሮፌሰር አለማየሁ ገብረ ማርያምን አነጋግሮ ተከታዩን አቀናብሯል። ፕሮፌሰር አለማየሁ ገብረ ማርያም፣ በቅድሚያ አመሰግናለሁ። ሁልጊዜም ስለሚተባበሩን ከወዲሁ ምስጋናዬን በአድማጮች ስም ላ በትናንትና ዕለት የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ነታንያሁ ለዩናይትድ ስቴትስ ምክር ቤት ንግግር አድርገዋል። የተጋበዙት በምክር ቤቱ አፈ ጉባኤ ባይነር አማካኝነት ነው። ምናልባት ይሄ ብዙ ሰዎች ያልተለመደ ነው፣ ምክር ቤት ጋብዞ እንዲህ አይነት ንግግር ይደረጋል ወይ ይሰጣል ወይ ዋይት ሀውስ ወይም ፕሬዚዳንቱ ያላወቁት ነገር የመሳሰለ አለ። በዛው ደግሞ በተቃራኒው ምንም አይደለም ይቻላል የሚሉ አሉ። እርስዎ የአሜሪካን ሕገ መንግስት ያጠኑ ነዎት፣ እያስተማሩበትም ነው። እና እንዴት ያዩታል ይሄን? በአጠቃላይ አጠቃላይ ከሆነ ጥያቄን ጀምር። ፕሮፌሰር አመሰግናለሁ አቶ አዲሱ ስለ ጋበዛችሁኝ። እንግዲህ ይሄንን ጉዳይ በተለያዩ መንገዶች ልንመለከታቸው እንችላለን። አንተ እንደ ጠቀስከው በሕገ መንግስቱ ስንመለከት ሕገ መንግስቱ ምንድን ነው የሚለው፣ ሶስት የፌዴራሉ ቅርንጫፍ መንግስቱ አካሎች፣ የመንግስት አካሎች አሉ የምክር ቤቱ የፕሬዚደንቱና ፍርድ ቤቶች አሉ እነሱ በገለልተኛነት መስራት አለባቸው ብለው ነው የሚያዘው ይሄ ሰፐሬሽን ኦፍ ፓወርስ ይሉታል ግን በውጭ ጉዳይ ነገሮች ላይ ስልጣንም የተሰጠው በስራውም ደግሞ ለማስተዳደር የሚችለው ያው በኤግዜኪቲቭ ወይንም በፕሬዚደንቱ ባለው አካል ነው ማለት ነው ይህንን ደግሞ ጠቅላይ ፍርድ ቤቱ በአውሮፓ አቆጣጠር በ ሺ ዘጠኝ መቶ ሰላሳ ሰባት አመተ ምረት ላይ የፕሬዝደንቱ የውጭ ጉዳይ ብልት ወይንም ዋና አካል ናቸው ብሎ ሶል ኦርጋን ይሉታል ብሎ ይህንን በይነው ነበረ እንግዲህ የቤይነር እንደ ጠቀስከው አፈ ጉባኤው ለመጋበዝ ይችላሉ ግን ማንንም ሰው ከአሁንም በፊት ሌላም የተጋበዙ የሀገር ሜሪዎች አሉ ግን ይሄ በሚደረግበት ጊዜ ከፕሬዚዳንቱም ጋር ከውጭ ጉዳይ ሚኒስትሩም ጋር ተስማምተው አንድ ሆነው ነው እንጂ የሚጋብዙት። በፖለቲካ ደረጃ አንዱ ሪፐብሊካን ወይም የዴሞክራት ፓርቲ ለብቻው ጋብዞ ለማቅረብ ለማቅረብና ለማነጋገር በጣም አስቸጋሪ ነገር ነው። ቁልፍ ክርክር ያስነሳውም ይሄ ነው። በምክክር አንድ ነገር ነው፣ ግን ያለ ምክክር በተናጠል እንዲያውም ገና ነተኛሁ ሳይመጡ ጀምሮ ልክ እንዳልሆነ ዋይት ሀውስም ፕሬዚዳንቱም ሲናገሩ ነበረ። ያ ሁሉ እንዳልነበር ወይም እንዳልተደመጠ አይነት ነው ይሄ ንግግር የትላንቱ የተካሄደውና ዋናው ቁልፍ ልዩነቱም እሱ ይመስለኛል ማለት ነው። ዋናው ነገር እንግዲህ እዚህ ማን ነው የአሜሪካን የውጭ ጉዳይ አመራር ለማካሄድና ለመከታተል የሚችለው ህገ መንግስታዊ ጥያቄ ነው ምክር ቤቱ ነው ወይንስ በፕሬዚደንቱ ስር ነው ነው የሚለው ስለዚህ ፕሬዝደንቱን አልፎ ወይንም ዘሎ ወደ ምክር ቤቱ መሄድ በኔታንያሁ በኩል ለዲፕሎማሲ የሚመች ነገር አይደለም ምክንያቱም በየቀኑ ውጭ ጉዳይ ሚኒስትሮቹና በእነሱ ስር ያሉት ናቸው ይህንን ነገር መከታተል የሚችሉት። ፕሬዚደንት ኦባማንም እንደ መክሰስና እንደ ማሳጣት እንደው ከተደፈረም እንደ ማዋረድም ሊታይ ይችላል። ምክንያቱም ስታስበው አንድ የውጭ ሀገር መሪ ወደ ሌላ ሀገር መሪ መጥቶ የዛን ሀገር መሪ ሳያነጋግር ወይም የዛን ሀገር መሪ ሰራተኞች ወይንም አገልጋዮች ሳያነጋግር ከምክር ቤቱ ብቻ ተናግሮ መመለሱ በጣም የሚከብድ ነገር ነው። እንደውም የዴሞክራታዊ አፈ ጉባኤ ፔሎሲ ያሉት እዚህ ድረስ መጥተው ሰደቡን እኮ ኔታንያሁ፣ ማሰብ እንደማንችል ሰው እንኳን አድርገው ነው የተመለከቱና መጥተው ለክቸር አደረጉ ወይም እንደማያቅ ሰው መጥተው ተናገሩን ብለው ቅሬታቸውን አሰምተዋል። እስራኤል ላለው ምርጫ የፖለቲካ መስሪያ መሆኑን ደግሞ አዝነንበታል ብለዋል። ቁጭ ብለን እኛ እንደማያቅሰው ትምህርት እንደወሰድን አይነት ነው የሚታየው። እና ይሄ ስድብም ነው ንቀትም ነው ነው ያሉት። እርስዎ እንዳሉት እና ያው ሀገራችንም አንዳንድ አባባል አለ ባለቤቱን ካልናቁ አጥር አይነቀንቁ አይነት ይባላል። ጥሩ አይነቀንቁ አዎ። ገምጋሚዎች በተለይ በአንዳንዶች እንደ መደንፋትም ታይቷል። እስከነ ጭራሹም ፕሬዚዳንቱን ክብር አለመስጠትና ንቀትም ያህል ድረስ ብለው የተቀየሙ ሰዎች አሉ። ቅሬታም እንዳለ በግልጽ ይታወቃል። እንደውም እስከ መዘላለፍም ደርሰዋል። ይሄ የኒውክሌር ድርድር በአሁኑ ሰዓት በውጭ ጉዳይ ሚኒስትር ጆን ኬሪ አማካኝነት ከአሜሪካ ከኢራንም በኩል የእሳቸው አቻ የሆኑት የውጭ ጉዳይ ሚኒስትሩ በተገኙበት ድርድር እየተካሄደ ነው። ፕሬዚዳንት ኦባማ የሚያ የሚሉት ድርድሩ እየተካሄደ ሳያልቅ ይሄን አይነት ነገር በእኛ ምክር ቤት ውስጥ መሰማቱ ትክክል አይደለም እና ከፈረሱ ጋሪው አይነት ነገር ነው እና ትክክል አይደለም ነው የሚሉት። ይሄ ድርድር እየተካሄደ ግን ጠቅላይ ሚኒስትር ኔታንያሁ በዛ ላይ መናገራቸው ፍሬ አያመጣም ብሎ መናገር ምንድን ነው እንዴት ያውታል? ይሄንንስ፣ እንግዲህ ይሄ ራሱ አስቸጋሪ የሆነ ጥያቄ ነው። ምክንያቱም በመሰረተ ሀሳቡና በጭብጡ ላይ ተስማምተዋል። ዋናው ችግር ምንድን ነው? በፕሬዚደንት ኦባማ ለአሜሪካ የውጭ መምሪያ የምትከተለውን እና በኔተንያሁ ደግሞ ምንድን ነው ለእስራኤል ይጠቅማል ብለው የሚያስቡት ነገር ነው። ኦባማ የሚሉት ምንድን ነው? በአሁኑ ጊዜ ኢራን ለእኛ ይሄን ያህል ገፍታ ወይንም እንደ ትልቅ ከባድ ችግር ብለን አናያትም። በአሁኑ ጊዜ የምናየው የአልካይዳ ይሄ አይስል የአፍጋኒስታንን ወታደሮች መጥ፣ እነዚህ እነዚህ ነገሮች ናቸው ለጊዜው አንገብጋቢ የሆኑት። ነገር ግን በኢራን በኩል ጠቅላላ የኑክሌር መንቀሳቀሻ ቁሳቁሷን ታጥፋ የሚለውን ነገር ትክክለኛ አይደለም ወይንም እውንታዊ ነው ብለው አያምኑትም። ምክንያቱም ሰላማዊ በሆነ መንገድ ኑክሌር ነገሮችን መጠቀም ይቻላል። መብራት ኃይል ለማምጣት ለሰላም የሚውሉ አንዳንድ ነገሮች አሉ። ስለዚህ እነሱን ማድረግ እንዲችሉና እዛ ላይ ግድብ ተደርጎባቸው ይሄ ኢንስፔክተርስ የሚሏቸው እየሄዱ በአስራ አምስት አመት ውስጥ ለጦርነት እንዳይሆን ወይም ያሉት መሳሪያዎች ወደ ጦርነት የሚመራ ወይም ፈንጂ የኒክሌር ፈንጂ የሚያመጣ ነገር እንዳይሰራ እሱን ለመከራ ለመቆጣጠሪያና ደግሞ ከጊዜም በኋላ የኢራን መንግስት ይቀየራል። አሁን ያሉት እያረጁ በሚያልፉበት ጊዜ ወጣቶች እና ዘመናዊ ሆነው ሲመጡ የኒክሌር መሳሪያ እንደማያስፈልግ ተገንዝበው ወደ ኢኮኖሚያቸው የመሳሰሉትን ነገር ያደርጋሉ ነው። ኔተንያሁ የሚሉት ምንድን ነው? እስከነ ጭራሹ ከእነሱ ጋር መነጋገር አያስፈልግም፣ የሚታመኑ አይደሉም፣ በድርድር ላይ ያወናብዳሉ፣ ምን ይላሉ እንጂ ጊዜ ለመግዛትና ያችን ጊዜ ተጠቅሞ ወይ ዛሬ ጥቂት ዓመት በኋላ መሳሪያውን ማግኘታቸው አይቀርም። ስለዚህ ኢራን ማመን የሚቻል ሀገር ስላልሆነ ንግግር መደረግ አያስፈልግም ነው የሚሉት። ከተደረገም በአሁኑ ነው በዚሁ ንግግር ላይ ያለውን በሙሉ መሳሪያው ጂትፖ ነው የሚሉት ኢራን ይህንን መሳሪያ ፈንጂ የኑክሌር መሳሪያ ብትሰራ ሳኡዲ አረቢያም ግብፅም በዛ አካባቢ ያሉት ደግሞ ለራሳችን እናድርግ ብለው ከእነሱ ጋራ ይሄ የኑክሌር ሩጫ ይመጣል ነው እንግዲህ ነገሩ ስለዚህ እሱ ራሱ አካባቢውን በጣም ሊረብሸውና የበለጠ ለጦርነት የሚያዘጋጀው ይሆናል ነው ኔታንያሁ ደግሞ ሌላ የሚጨምሩት ምንድን ነው? ከሱም በትርፍ መገንዘብ የአሜሪካ መንግስት ያለበት የሚሉት ለምሳሌ ኢራን ይሄ ሚሳይል ተባራሪዎችን በብዛት ይሰራሉ፣ አሸባሪዎችን በአካባቢ ያሉት ይደግፋሉ። አሁን ያለባቸው ምቁባት ሁሉ ተደርጎባቸው ብዙ ተንኮልና ነገሮችን ስለሚሰሩ ያንን ሁሉ ደግሞ ተካቶ መግባት አለበት ነው የሚሉት። ስለዚህ ይሄንን በሙሉ ከተካተተ ምንም ጭራውም ጭንቅላቱም መያዝ የሚያቅተው ሁኔታ ቦታ ነው የሚመጣው። ስለዚህ ምንድን ነው እዚህ ሀገር አንድ ሰው ዳቦውንም ይዞ ዳቦውንም በልቶ አይቻልም እንደማለት ነገር ነው። ስለዚህ መሀል ላይ መጥቶ እነዛም ሰላማዊ በሆነ መንገድ ይህንን መሳሪያ የሚጠቀሙበት ከዛ ደግሞ አካባቢውንም ሳይረበሽ የኒክሌር መሳሪያም ሩጫ ሳይጀመር ሰላማዊ የሆነ ነገር ለማካሄድ እና የበለጠ አካባቢ ሰላም እንዲሰፍንበት ለማድረግ ምን አይነት ድርድር ነው የሚያስፈልገው? ነው የኦባማም ችግር ይሄ ነው። መሰረታዊ ሊባል የሚችል ልዩነት ምንድን ነው በሁለቱ መሪዎች መካከል? ፕሮፌሰር አልማርያም እንግዲህ መሰረታዊ ልዩነት ብለን የምናየው ምንድን ነው? ገምጋሚዎች እንደሚናገሩትም ኦባማ እንግዲህ ጊዜያቸው እያለቀ ስለመጣ ለፕሬዚደንትነታቸው በነበሩበት ጊዜ አንድ ትሩፋት ጥለው መሄድ ይፈልጋሉ። አንዳንድ ሰዎች ሲገመገሙ ይላሉ፣ እሳቸው ራሳቸውን እንደ ፕሬዚደንት ኒክሰን ያኔ ቻይና በሄዱበት ጊዜ አሜሪካ ከቻይና ጋር ምንም ግንኙነት ባልነበራት ጊዜ የነበረውን ቀዝቃዛ ግንኙነት አሞቀው ምን ብለው እንደ ደረሱ ነው። ኔተንያሁ ደግሞ ራሳቸውን እንደ ቸርችል አይተው፣ ቸርችል የናዚ ጀርመኒ እንደ ሂትለር አድርገው ኢራንን በሂትለር አይነት ነው የሚመለከቱት ማለት ነው። ስለዚህ ያነጻጸር እና ያስተሳሰብም ልዩነት አለ በሁለቱ መሪዎች ላይ። በግል ደረጃቸው እምነት ከሌለና መናናቅና አለመቀራረብ ሲመጣ የዚህ አይነት ነገር ይፈጠራል። እስራኤል ውስጥም እንደተገነዘብኩትና እንዳነበብኩት ከሆነ ብዙ ሰዎች ደስተኛ እንዳልሆኑ በኔታንያሁ ንግግር ለመገንዘብ ችያለሁ። በናታንያሁ ንግግር እንደተደመጠው እኔ እዚህ መጥቼ መናገሬ ለአሜሪካ መንግስትም ሆነ ለፕሬዝዳንት ኦባማ ንቀት ወይም ደግሞ ከበሬታ የማልሰጥ መሆኔ አይደለም ብለው ተናግረዋል። ምናልባት ይሄ ንግግራቸው ፕሬዚዳንት ኦባማ ጋራ ያላቸውን ትንሽ ወደ መሻከር ያደላ ግንኙነት ያለሰልሰው ይመስሎታል። በስራ እኮ የሚታይ ነው። አንድን ሰው ምንድን ነው የሚባለው? አፉ ቅቤ ልቡ ጩቤ ነው ነጋገር አለ እና ሰው እንግዲህ በሚያደርገው ነው። መጥቶ ነተንያሁ ፕሬዚደንት ኦባማን ላነጋግሮት አላሉ ወይንም አብረን። ስለዚህ በሁለት ምላስ እንደመናገር አይነት ነገር ነው። እና ያው ግዴታ ነው አንድ የዚህ አይነት ከፕሮቶኮልና ከስነ ስርዓት ጠቅላላ የወጣ በአሜሪካ ታሪክ ውስጥ ተደርጎ የማይደረግ ነገር ከተደረገ በኋላ እንደዚያን ብሎ መነጋገር፣ ስራው ራሱ ይገልጸዋል። ስራው ራሱ ምስክር ይሆናል። ሌላው ደግሞ መገንዘብ ያለብን ምንድን ነው? እነዚህ የሕዝቡን አማካሪዎች ፊት ቀርበው ፕሬዚደንቱ የሚሰሩት ልክ አይደለም፣ ድርድራቸውን የሚሰሩት የሚሰሩትን አያቁም እኮ ነው ያሉት ማለት እንችላለን። ከአሁን በፊት ያደረጉት ትክክል አይደለም፣ አሰራራቸውን አያቁም። በጣም የሚያዘገንን አይነት አቋቋም ነበረ የወሰዱትና በዛ በኩል የተመለከትነው እንደሆነ ደግሞ ለወደፊት ከባድ ጠንቅ ጠንቅ ያመጣል ብዬ ነው የምገምተው። ምክንያቱም እሱ ላይ እንደው ጥያቄ ላቅርብና በዛው ይሄዱበታል። ጠንቁ እኔ አንድ ብቻ አይመስለኝም፣ ሁለትም ሆኖ ሊታይ ይችላል። አንዱ የሁለቱን አገሮች ግንኙነት የቆየ ወዳጅነት ከመሻከር አልፎ እንዳደፈርሰው በጣም ስጋት አለ። አንዱ ሌላው ጠንቅ ደግሞ እዚሁ አገር ውስጥ በፕሬዚደንቱና በምክር ቤቱ በፕሬዚደንቱና በአፈጉባኤው በቤነራም መካከል ያለውን ግንኙነት እያበላሸ ይሄዳል። ምንም እንኳ ፕሬዚደንት ኦባማ ጊዜያቸውን እየጨረሱ ያሉ ቢሆንም በሰላም ፈጽመው ለተተኪው ሰው ማስረከብ ይፈልጋሉ የሚል እምነት ነው ያለው። እና እነዚህ ሁለቱን ጠንቆች እንዴት ይባቸዋል? በጣም ከባድ ናቸው። ያው በፕሬዚደንቱ እና በሪፐብሊካኖቹ በተለዮቹ በተለይም በምክር ቤቱ መሪዎች እንግዲህ ባለፉት አያሌ ዓመታቶች የተሰበረ ግንኙነት እንዳለ እናውቃለን። ምክንያቱም ፕሬዚደንቱ የሚያቀርቡትን ሐሳብ በሙሉ ያከሽፋሉ። ኦባማም አሁን በቀደም በምክር ቤቱ ፊት ቀርበው በተናገሩበት ጊዜ ተናግረዋል። የጠቀሱት ነገር ምንድን ነው? ካአሁን በኋላ እኔ ምንም እንደገና አልመረጥም፣ ሁለት ጊዜ አሸንቻለሁ፣ ከዚህ በኋላ የፈለኩትን አደርጋለሁ ብለዋል። ደግሞ ማድረግም ይችላሉ። ለሁለት ዓመት ደግሞ የሚቀጥለው በእስራኤል እና በአሜሪካ መካከል ያለው ግንኙነት እንደዚህ የሻከረ ከሆነ ጠንቁ። አዎ የዛሬ ሁለት ዓመት ሳይሆን የዛሬ አስራ ሁለት አመትም የዛሬ አስር ዓመትም ሊታይ ይችላል። ምክንያቱም በሁለቱ ሀገር መቀራረብ የነበሩት በአስተዳደር ደረጃ የዛን ያህል ቅያሜና ቅራኔ ካለ ጉዳቱ ሁለቱም ሁለቱም ሀገሮች ላይ ነው። ምክንያቱም ሁለቱም የራሳቸው ጥቅም አለ ያንን የሚከታተሉበት አንድ ነገር ነው። ያንን የሚያዳክም ነገር ሲመጣ ለሁለቱም ሀገር ጉዳት ለወደፊት የሚያመጣ ነው ብዬ ነው የምገምተው። እስቲ አንድ ጥያቄ ላቅርብ። እንደው የኔ ብጤው ሰው ጎላ ብሎ የሚያየውና እንደ በፊት ለፊት የሚያየውን ነገር ያመጣል። የቀለም ነገር ፕሬዚዳንት ኦባማ ጥቁር መሪ ናቸው። የመጀመሪያ ታሪካዊ ጥቁር መሪ ናቸው። በአሜሪካ ከዚህ ቀደም ምክር ቤቱ አብላጫ ቁጥር ያላቸው የሪፐብሊካኖቹ ሀሳባቸውን ሁሉ የሚያወድቁባቸው ከዛ ጋር በተያያዘ ነው ይላሉ። ራሱ የቤይነር መጋበዝና የናታኛው መቶ መናገር ከንቀት ጋር ይያያዛል። ጥቁር መሪ በመሆናቸው ይሄ ነገር የመጣባቸው ነው ተብሎ መናገር ይቻል ይሆን? እንግዲህ እኔ እኔ ያው ሁልጊዜ እውነት መናገር ስለምወድ ምንም የሚደበቅ ነገር የለም። ፕሬዚደንቱ ጥቁር በመሆናቸው በሪፐብሊካኖቹም አካባቢ በአንዳንዶቹ፣ በሁሉም ባይሆን በአንዳንዶቹ ድጋፍ እንደሌለው እና ምናልባት እስከ ንዴትም ድረስ ያለ ነገር ሊሆን ይችላል። ስለዚህ የቀለም ጥያቄ ሁልጊዜ ያለ ነገር ነው። በፕሬዚደንቱ ላይ ጥቁር በመሆናቸው የሚጠሏቸው አሉ ብዬ አምናለሁ። ሁሉም አይደሉም ግን የተወሰኑ አሉ። እነሱም ደግሞ የሚያንጸባርቁት የተመረጡበትን ደጋፊዎቻቸውን የመሳሰሉ ነገሮች ናቸው። ስለዚህ ጥያቄውን ገልበጥ አድርገን ብናየው ለምሳሌ ኦባማ ነጭ ቢሆኑና በዚህ ቦታ ላይ ቢሆኑ የዚህ አይነት ችግር ይገጥማቸዋሉ የሚለው ነው በእኔ አስተያየት አይመስለኝም። ናታኛሁ በተናገሩበት ጉባኤ በትላንቱ ምክር ቤት ከሀምሳ የማያንሱ ዴሞክራቶች ስብሰባው ላይ አልተገኙም። ቦይኮት አድርገው አልተካፈሉም። ይሄ የእነዚህ ሀምሳ የምክር ቤት አባላት አለመገኘት ቤንጃሚን ኔታንያሁ ንግግር ላይ ምን አይነት አፍራሽ ተጽዕኖ ይኖረዋል ብለው ያምናሉ? በአሜሪካ ና በእስራኤል በጣም የተቀራረበ ና የተወሳሰበ ግንኙነት አለ። እንደዚህ አይነት ነገር በሚታይበት ጊዜ ሰምተናል ነው። ለምሳሌ የሴኔ- የማሳቹሴት ሴኔተሯ የተናገረችው አለ፣ እነ በፊቷ የዴሞክራቷም አፈጉባኤ የተናገሩት ነገር አለ እና ፖለቲካችን ውስጥ ኔታንያሁ አገራችን መጥተው የራሳችን ፖለቲካ ውስጥ ገብተው እንዳምሱ ብለው ነው ቅሬታቸውና አሁን ለምሳሌ በርኒ ሳንደርስ የሚባሉ ሴኔተር አሉ። እሳቸውም የጠቀሱት ይህን ነው። ጣልቃ ገብነት ብለው ነው የሚያዩት ምክንያቱም ይሄ በተለይ ደግሞ በምክር ቤቱ ቀርቦ ይህን በሚናገሩበት ጊዜ አሁን ለምሳሌ ኦባማ እስራኤል ስላለው ምርጫ አሁን በሁለት ሶስት ሳምንት በሚሆነው ምርጫ ላይ ሀሳብ መስጠትና ይሄ ይሁን ይሄ አይደለም እገሌ እንደዚህ ነው ብሎ እንደ መናገር ያህል ነውና እንደ እብሪትም አይነት ከአንድ ውጭ መንግስት፣ በተለይ ደግሞ በትንሽ ከሆነች ሀገር ትልቅ ለሆነ ሀገር ፕሬዚደንትን የዛን አይነት አስተያየት ማሳየት ከንቀትም አልፎ እንደ ሌላም ነገር ይታያል ብለው ገምተው ነው የቀሩት። አብዛኛዎቹ ሲናገሩ እንዳዳመጡ። ፕሮፌሰር አልማርያም በጣም አመሰግናለሁ። እንደ አንድ በመጨረሻ ላይ ቅድም ብለውታል ግን እንደ ማጠቃለያ አርጌ ላቅርበው ፕሬዚዳንት ኦባማ ትናንትና ከናታኛሁ ንግግር በኋላ አንድ የተናገሩትና ተደጋግሞ በቴሌቪዥንም በሌሎች መገናኛ ብዙሀን የሚጠቀስ ነገር አለ ናታኛሁ እንደው ይህ ነው የሚባል ተጨባጭ የሆነ ነገር አላቀረቡም ይላሉ ዋናው ነገር ይሄ ጥያቄን መመለስ የምንችለው ምንድን ነው አሁን በአሁኑ ጊዜ ኦባማ የሚያደርጉት ድርድር ባይኖርና ወይ ቢሰረዝ ምንድን ነው ምርጫ ነው ጦርነት ነው ስለዚህ ጦርነትን የሚያስወግድ ምን አይነት ሀሳብ ማለት ኢራንም ያንን መሳሪያ ሳታገኝ አካባቢም ሰላም ሰፍኖ የእስራኤልም ደህንነት ተጠብቆ ይህን እነዚህን ሦስቱን ነገሮች አመዛዝኖ የሚያቀርብ ምን ሀሳብ አቀረቡ ነው ኔታንያሁ የሚሉት አይኑር ነው። ምክንያቱም ድርድር ከተደረገ ድርድሩ አሁኑኑ ያለ ኢራን ያላትን መሳሪያዎች በሙሉ መጥፋት አለባቸው። ስለዚህ ዚሮ ሰም ይሉታል። ኢራን ምንም ነገር አታገኝም፣ ሌላ አገር ግን ሁሉን ነገር ያገኛል የሚለው ምርጫ ላይ ነው የሚፈልጉት። ለዚህ ነው ምንም አዲስ ነገር አላቀረቡም ያሉት። ምክንያቱም ኔተንያሁ ይህንን ሲያወሩ ለረጅም ጊዜ ቆይተዋል። አዲስ ነገር ይዘው የቀረቡት የለም። ተጽዕኖ ያመጣ ይሆን በዚህ ነገር ላይ እንግዲህ ማየት ያለብን፣ ኢራን ትልቅ ችግር አላት። ይህም እቅባቱ ኢኮኖሚያውን ገድሏል። ነዳጅ መሸጣ አይችሉ የመሳሰሉትን ነገርና የግዴታ ያንን ለማንቀሳቀስ ደግሞ እነሱም ከውጭ ዓለም ጋራ በኢኮኖሚ መገናኘት ይፈልጋሉ። ስለዚህ እነሱም መሳሪያውንም ባይፈልጉት ወይም ለሌላም ጥቅል ለማድረግ ቢፈልጉ እቅባቱ ደግሞ እንዲነሳ ይፈልጋሉ። ስለዚህ እነዚህን ነገሮች በመሀል አድርሶ አንድ ውጤት ለማውጣት ነው የሚፈልጉት። ያው በዚህ ወር መጨረሻ ላይ ነው አንዳንድ ነጥቦችን መስማማት ያለባቸው። ያው ሐምሌ ላይ ነው ነገሩ በሙሉ ማለቅ ያለበት። ስለዚህ የውጭ ንግግርና አለመግባባት ሳይሆን ቁጭ ብለው ጥቅማቸውን በምን ዘዴ ነው ለማራመድ የሚችሉት የሚለው ነው። ስለዚህ ነገሩ ወደፊት የሚገፋ ይመስለኛል። ፕሮፌሰር አለማየሁ ገብረ ማርያም በጣም አመሰግናለሁ። በአድማጮች ስም እግዚአብሔር ይስጥልኝ። እሺ፣ እኔም አመሰግናለሁ። እኔም በተራዬ የስራ ባልደረባዬ አዲሱንና እንግዳውን ፕሮፌሰር አለማየሁ ገብረ ማርያምን አመሰግናለሁ። አድማጮች ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። አሁን ሴቶችና ቤተሰብ አዎን ቀጣዩ የሴቶችና ቤተሰብ ነው። መጪው የኢትዮጵያ ምርጫና የህዝባዊ ማኅበራት ይዘታ በሚል ርዕስ በዚህ በዋሽንግተን አካባቢ የታቀደ ኢትዮጵያውያት የሚያካሂዱት ስብሰባ አመታዊ ጉባኤ ላይ እያተኮረ ውይይት ይዘዋል። ቆንጅ ይታየናት አዘጋጇ ነው። ከተቋቋመ አራት አመት ገደማ የሆነው የኢትዮጵያ ሴቶች የመብት ማዕከል በእንግሊዝኛ አጭር ስሙ ክሩ ሴንተር ፎ ዘ ራይትስ ኦፍ ዘ ኢትዮጵያን ወመን አመታዊ ጉባኤውን የፊታችን ቅዳሜ ያደርጋል። የዘንድሮ የጉባኤው ዋና ርዕስ ምን እንደሆነና ስለ አጠቃላይ ዝግጅቱ እንዲያወሱን ወይዘሮ ታድላ ፋንታ የማዕከሉ የአመራር ኮሚቴ አባል ናቸው። ጋብዣቸዋለሁ። ወይዘሮ ታድላ ጤና ያስጥልኝ። ጤና ያስጥልኝ። አራተኛ ጉባኤ ነው ነው ያልኩት ተሳስቼ ይሆን? አይደለም፣ ትክክል ነው። አራተኛ ጉባኤ ነው። ከመመስረቻው ጋር አራተኛ ነው የሚሆነው። አዎ። የዘንድሮ የመነጋገሪያ ርዕሳችሁ ምንድን ነው? ይህን ርዕስ የመረጣችሁበትን ምክንያት አያይዘው ቢያስረዱን። በመጀመሪያ የዘንድሮ የኮንፈረንሱ ርዕስ የሕዝባዊ ማህበራት ሚናና ቀጣይ የምርጫ ሁኔታ ምን በኢትዮጵያ በሚለው ላይ ያተኮረ ይህንን ርዕስ የመረጥንበት ዋናው ምክንያት እንደሚታወቀው ሁሉ በፈረንጆች ሁለት ሺህ ምረት አካባቢ ኢትዮጵያ በርካታ ዓለም አቀፍ ህጎችን የፈረመች እና ይህንን ህጎች ተግባራዊ ለማድረግ የተለያዩ ስራዎችን ስትሰራ የቆየች ይህንን ስራ ህግ መሰረት በማድረግ ደግሞ በኢትዮጵያ ውስጥ በርካታ ህዝባዊ ማህበራት የተቋቋሙበት ሁኔታ ነበር። ከዚህ ከተቋቋሙበት በኋላ ግን እንደሚታወቀው ሁሉ በሁለት ሺ ዘጠኝ ቁጥር ስድስት ሀይ አንድ ሁለት ሺ ዘጠኝ የሚል አንድ ህግ በኢትዮጵያ መንግስት የወጣ እና ይህ ህግ ደግሞ የነኚህን ማህበራት ህዝባዊ ማህበራት ወይ መንግስታዊ ያልሆኑ ተቋማትን ስራ የሚገድብና እንቅፋት የሚሆን ስለሆነ በዚህ ጉዳይ ላይ ምን ያህል ችግር ተፈጥሯል ወይም ደግሞ ምን መሆን አለበት ለምስ ተገደበ የሚለውን ጥያቄ አንስተን በሰፊው እንድንወያይ ለማድረግ ነው ያሰብነው። እንደሚታወቀው እንግዲህ በህጉ መሰረት ከተገደቡት በርካታ ድርጅቶች መካከል አብዛኛዎቹ ሰብአዊ መብት ላይ የሚሰሩ ሴቶች መብት ላይ የሚሰሩ ድርጅቶች ነው የነበሩ። ለምሳሌ የሁለት ሺ አምስት አመተ ምህረት ምርጫ ብንወስድ እነኚህ ድርጅቶች ህዝቡ መብቱን እንዲያውቅ ለመብቱ የራሱን የሆነ ብቃተ ህሊናው እንዲዳበርና ምን ማድረግ እንዳለበት ይሰራልኛል ወይም ደግሞ ችግሬን ይፈታልኛል የሚለውን ድርጅት እንዲመርጥ ያደረጉበት ሁኔታ ኔ የነበረው በዛን ጊዜ እንግዲህ እንደያየ ነው። የሁለት ሺህ አምስት በርካታ ኢትዮጵያውያን በተለይ በአዲስ አበባ ከተማና በአንዳንድ ትላልቅ ከተሞች ምርጫ ላይ ከህዝብ ምንም ጊዜ ታይቶ በማይታወቅ ሁኔታ በሰፊው የተሳተፉበት እና ከልባቸው ማን ይሰራልናል ለሚለው ነፃ የሆነ ምርጫ ያደረጉበት ሁኔታ ነው የነበረው። እንግዲህ ይህ ህግ በወጣበት ደግሞ በኋላ ሁለት ሺ አምስት አመተ ምህረት ላይ ያየነውን የምርጫ ሁኔታ ላይ እና የምንችልበት ሁኔታ ሁሉ ይኖራል። ምክንያቱም የመናገር የመጻፍ፣ የመሰብሰብ መብት በተአፈነበት ሁኔታ ላይ ይህንን ተግባራዊ ሊሆን የሚችልበት ሁኔታ የለምና በዚህ ጉዳይ ላይ እንድንመክር ነው። ለዚህ ነው የአመቱ የጉባኤያችሁ ርዕስ ያደረጋችሁት። በዚህ ዝግጅት ላይ በዚህ ጉባኤ ላይ የጋበዛችኋቸው ተናጋሪዎች ይዘረዝሩልናል። ትክክል። ዶክተር ጸሀይ ብርሃነ ስላሴ ሲቪል ሶሳይቲ ኦርጋናይዜሽን ወይም ደግሞ ህዝባዊ ማህበራትና የህዝቦች ተሳትፎ ምን በፖለቲካ ሂደት ውስጥ ምን መሆን አለበት በሚለው ላይ ያቀርቡልናል። አቶ ካሳሁን ይበልጣል የዚህ ህግ ሁለት ሺ ዘጠኝ ህግ ሁለት ሺ አስራ አምስት ምርጫ ለመጪው ምርጫ ለመጪው ምርጫ ተጽዕኖ ምን ይሆን የሚለውን ያቀርቡልናል። አቶ ዶክተር መላኩ ተገኝ በየሴቶች ተሳትፎ በቅባዊ ማህበራት ጋር በተያያዘ እና ምን ይመስላል በሚለው ላይ ያቀርቡልናል። ከዛ በተያያዘ የወጣቶች እንቅስቃሴ የሚዲያ እና ምርጫው ምን ይመስላል የሚለውም ወይዘርት ሶሊያና ገብረ ሚካኤል ህዝባዊ ማህበራት እና በተለይ በዲያስፖራ የሚገኙት ህዝቦች ለሚቀጥለው ምርጫ ላይ ተሳት ምን መሆን አለበት የሚለው ላይም እንደዚሁ ዶክተር እኩ ይመር ያቀርቡልናል። አቶ ኦባንግ ሜቶ በሲቪል ማህበራት እና በተለይ የተለያዩ በሲቪል ማህበራት እና በፖለቲካል ኦርጋናይዜሽንስ ወይም ደግሞ ፖለቲካ ድርጅቶች መካከል ያለው ዝምድናና ኢንተራክሽን ወይም ደግሞ ግንኙነት ምን መሆን አለበት በሚለው ላይ ያቀርቡልናል። ተናጋሪዎቻችን እነዚህ ናቸው። ከሚደረገው ውይይት ምን ውጤት ነው የምትጠብቁት? የመጀመሪያው እንግዲህ የሚሆነው ህዝቡ ተሳታፊዎች እና አዳማጭ የዚህ ህግ ተጽዕኖ ምንድን ነው፣ ህጉ ምንድን ነው ራሱ እና ተጽዕኖ የሚያደርገው በማን ላይ ነው ይህ ተጽዕኖ ካለ ሲልቅ እንዴት ነው ወደፊት መራመድ የምንችለው በሚለው ላይ ንቃተ ህሊና ወይም ደግሞ አጠቃላይ ሁኔታውን እንዲያውቅ ለማድረግ ግንዛቤ ለማስጨበጥ የምናደርገው ሲሆን ከዚህ ግንዛቤ ደግሞ በሁለተኛ ደረጃ ኢትዮጵያ ሴቶች መብት ማዕከል የአድቮካሲ ድርጅት እንደመሆኑ መጠን ኔትወርክ በማድረግ ከተለያዩ ድርጅቶች ጋር ግንኙነት በመፍጠር የአድቮካሲ ስራው ተጠናክሮ የሚቀጥልበት መንገድ እና ይሄንን የሁለት ሺ ዘጠኝ ህግ እንዲሻሻል መታገል ነው። አሁን ከበፊቱ በተለየ ለምሳሌ ከዚህ ህግ በኋላ ይመስለኛል በአጠቃላይ ስናይ ለምሳሌ የአስገድዶ መድፈር፣ የጠለፋ ሁኔታዎች ሁሉ እየተባባሱበት ሁኔታ እና ከሚዲያ ጋር ያለውንም ሁኔታ እራሱ ብንመለከት፣ በመጻፍ እና የነጻ ሀሳባቸውን በመግለጽ ደረጃ ላይ ያሉት ጋዜጠኞች ሁሉ እስር ቤት ያሉበት ሁኔታ ላይ ነው የምናየው። ስለዚህ እነዚህ ሁሉ እንዲሻሻሉ ነው፣ ከነበርንበት ወደፊት በተሻለ ሁኔታ መቀጠል እንጂ እንደገና ወደኋላ የምንመለስበት ሁኔታ ሊኖር አይገባም የሚል እንትን ያለን። ወይዘሮ ታድላ ፋንታ ለሰጡኝ ማብራሪያ በጣም አድርጌ አመሰግናለሁ። ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምጽ ራዲዮ ጣቢያ አማርኛው አገልግሎት ነው። አድማጮች የፕሮግራም ማሳሰብ ያለን። ኢትዮጵያ ለመጪው ግንቦት ወር ለብሔራዊ ምርጫ እየተሰናዳጅ ነው። የተመራጮችና የመራጮች ምዝገባ ተጠናቆ ቅስቀሳ መጀመሩን የአገሪቱ ምርጫ ቦርድ ይፋ አድርጓል። ህዝቡ መሪዎችን የሚመርጥበት አብይ የምርጫ ጉዳዮች ለመሆኑ ምንድን ናቸው? የፖለቲካ ፓርቲ አባላት የሆኑና ያልሆኑም ከተለያዩ ማህበረሰቦች የተውጣጡ ወጣቶችን ለፊታችን አርብ ለውይይት ጋብዘናል። ዘንድሮ በኢትዮጵያ አብይ የምርጫ ጉዳዮች ያሏቸውን ነጥቦች ያነግሩናል ወይም ያጋሩናል። እናንተም አድማጮች ጥያቄዎቻችሁን በመላክ እንድትሳተፉ እንጋብዛለን። እናም በ2022054447 በመደወል ወይንም በሆርን አት ቪኦኤ ኒውስ ዳት ካም በሚለው የኢሜይል አድራሲያችን ጥያቄዎቻችሁን በመላክ እንድትሳተፉ እንጋብዛለን። ልብ በሉ ጥያቄ መላክ እና መሳተፍ የምትችሉት እስከ ነገ ሐሙስ ምሽት ብቻ ነው። አድማጮች ፕሮግራማችን ተገባዷል፣ እያለቀ ነው ማለት ነው። ተገባዷል ላለቀ ማለት አይደለም። አሉላ አንድ ነገር ላስታውስ፣ ባለፈው የራዲዮ መጽሄት ሰርተናል። ንጉሴ አክሊሉ ከአዲስ አበባ ዘግቦበታል። ዛሬ የካቲት 25 ምንድን ነው የከተማ ቦታ ወይስ የገጠር መሬት የኔ ልደት ነው ብላለት፣ የትኛው እንደሆነ አለየውም እስካሁን የከተማ ቦታ አርባ ዓመት ሆነና ፕሮግራም ሰርተንበታል። ንጉሴ ለዛሬም የሚሆን ነገር ለመላክ አስቦ ነበር። ነገር ግን የዛሬውን አንተ ወሰድክበት። ተከታይ የለም። እኔ ያልወስድበትም ለኔ ሌላ ይልካል አዲሱ። ምናልባት ርዕሱን ሳኝ ቀይርባቸው በመሬት አዋጅና በይዞታውም እንዲሁም ሁኔታውን ተከትሎ በተከሰቱ ጉዳዮች ላይ የተነገሩ ስነ ቃላትን እንግዲህ የስነ ቃል ክምችታችን ትልቅ ነው። በቋንቋ ውስጥ ሰዎች ብሶታቸውን፣ ስሜታቸውን፣ ለውጥን፣ ሁኔታዎችን የሚገልጹበት ስነ ቃላትን የተመለከተ ጥንቅር የነገውን የኔን የባህልና ማህበረሰብ ፕሮግራም የሚተካ ይልካል። እሱ ራሱን ደግሞ የቻለ በመሬቱ ዙሪያ ለሚቀጥለው ሬዲዮ መጽሄትም ይኖረዋል የሚኖረው ይመስለኛል። ባለፈው የላከውን በነገር ላይ ብዙ አድማጮች ወደውት አስተያየትም ሰጥተውናል፣ አስተላልፈናል። በራዲዮ መጽሄት ቀንም ደግሞ የአድማጮችን አስተያየት ከዚህ ጋር የተያያዘው ማለት ነው ደግመ እናሰማለን። ልክ ነው። አሁን ትንሽ ደቂቃዎች አሉን። የማጠቃለያ ዜና አንድ፣ ሁለት፣ ሶስት የዜና ርዕሶችን መመልከት እንችላለን። አሉላ ክሩም። ዛሬ ረቡዕ፣ ምስራቅ ዩክሬን ውስጥ በአማጽያን እጅ ባለ አንድ አካባቢ በድንጋይ ከሰል ማውጫ ላይ በደረሰ ፍንዳታ በርካታ ሰራተኞች ጠፍተዋል፣ ሞተዋል የሚል ስጋት አሳድሯል። ተገንጣዮች ጠንካራ ይዞታ በሆነው ዶኔትስክ ያሉው የአማጽያኑ ባለስልጣናት ፍንዳታውን ያደረሰው በአካባቢው በተደጋጋሚ የሚቃጣ የአዳፍኔ ተኩስ እንደሆነ ይናገራሉ። በስፍራው የአደጋውን ሰለባዎች ፈልጎ የማዳን ጥረት የቀጠለ ሲሆን ከአደጋው ቆስሎ በሕይወት የተረፉ ሰራተኞች እስከ አምስት የሚደርሱ አስክሬኖችን አይተናል ማለታቸው ተገልጠዋል። ሰዓቱ አለቀ። የአሜሪካ ድምጽ ራዲዮ በየዕለቱ ከምሽቱ ሶስት እስካሁን አራት ሰዓት በሃያ አምስትና በሰላሳ ሜትር ባንድ የሚያሰማውን ፕሮግራም እዚህ ላይ ያበቃ። ፕሮግራም ነገ ምሽት ከምሽቱ አንድ ሰዓትና ከምሽት ሶስት ሰዓት ላይ በመደበኛው ፕሮግራም መልሰን እስከምንገናኝ የፕሮግራም አቀናባችን ቴሌላይን ቤት ነው። በእኛ በኩል ያስተናገድ ናችሁ። እኔ አዲሱ አበበና አሉላ ከበደ በዚሁ እንሰናበታለን። የትግርኛ ስርጭት ይቀጥላል። በእኛ በኩል ሰላም፣ ደህና